ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብሯን አድማጮቼ፣ እንደ ምን አመሻችሁ? እግዚአብሔር አምላካችን ፈቃዱ ሆነና ባለፈው ምሽት ክፍለ ጊዜ እንደ ተቀጣጠር ነው ይኸው በራዲዮናችን ዙሪያ አንድ ላይ ሰብስቦን በዚህ ባየር ሞገድ አማካኝነት እንድንገናኝ ቸርነቱን አበዛለን። ዛሬም ጌታ መንፈስ ቅዱስ ከኦሪት ዘፍጥረት ምዕራፍ ዐሥራ ዘጠኝ የሚያስተምረንን አብረን አንድ ላይ እንመለከታለን። ወዳጆቼ፣ እግዚአብሔር በሕይወታችን የዘመን ሁሉ እንዳገለገለን፣ እኛስ እግዚአብሔርን ለማገልገል የታጠቀ ልብ አለን። አዎ የእርሱን ታላቅነት፣ የእርሱን ኃያልነት የእርሱን አዳኝነት ለፍጥረት ሁሉ መመስከር መቻል አለብን። እኔ ለመመስከር እፈራ አለሁም፣ ሰዎች ፊት ቆሜ መናገርም እፈራ አለሁ እንል ይሆናል። ሕይወታችን ጌታ ኢየሱስ ክርስቶስን ያንጸባርቃልን? የቃል ምስክርነት እንኳን መስጠት ቢያቅተን፣ የሕይወት ምስክርነትን ማትረፍ እንችላለን። በምኖርበት ስፍራ በሰፈራችን፣ ማለቴ ነው፣ በመሥሪያ ቤታችን፣ በትምህርት ቤታችን፣ በሥራ ገበታችን ስፍራ ኢየሱስ ክርስቶስን ማንጸባረቅ፣ ኢየሱስ ክርስቶስን በተለያየ ዐይነት መንገድ ማገልገል እንችላለን። አዎ፣ እግዚአብሔር ሆይ አገለግልህ ዘንድ አሁን ከታሰርኩበት ነገር ነጻ አውጣኝ ልንለው ይገባናል። እግዚአብሔርም ደግሞ ያደርገዋልና። Yeah. ታገኘው በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውን ይባርክ እያል ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር ይመስገን እግዚአብሔር በእውነት አዎ የእሱ አገልጋዮቼ አድርገን ወዳጆቼ እግዚአብሔር አምላካችን ሆይ ይህንን እንመኛለን አንተን መስለን ለመኖር ፈቃድህን ለማገልገል እግዚአብሔር አባቴና አምላኬ በቀረው የሕይወታችን ዘመን ሁሉ ደግሞ ጸጋን ተላብሰን ኖ ያንተን ታላቅነትና ያንተን አዳኝነት ለመመስከር ይህ ይበቃናል። አምላኬ ሆይ እስከ ፍጹም ሙላት እስክንደርስ ድረስ በቃልህ እንድታስታጥቀን የቃልህንም ማድ ደግሞ እግዚአብሔር አምላኬ ሆይ ተመግበን ለሌሎች መትረፍ እንድንችል እነሆ አምላኬ ሆይ ፍሬ የምናፈራልህ ባሪያዎች አድርገህ በቤትህ ውስጥ ትከለን። እግዚአብሔር ሆይ ቀኑን ሙሉ ስለ ጠበቅከን እንደ ገና ደግሞ ወደህና ፈቅደህ በዚህ በቃልህ ማድ ዙሪያ ሁላችንን በያለንበት ስፍራ አንድ ላይ በራዲዮናችን ዙሪያ ስለሰበሰብከን ክብር ለስምህ ይሁን። አስተማሪውን መንፈስ ቅዱስ ልከህ ደግሞ ዛሬም በድንቅ ሁኔታ እንድትናገረን በድንቅ ሁኔታ እንድታስተምረን እንለምንሃለን፣ በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። ውድ አድማጮቼ ዛሬም ባለፈው ክፍለ ጊዜ ጥናታችን የጀመርነውን በሰዶም ከተማ መላእክትን ተቀብሎ ሎጥ በማስተናገድ ላይ ስለሚያወሳው ክፍል እንቀጥላለን ማለት ነው። ሎጥ እንግዳ ተቀባይ ሆኗል። እነዚህን እንግዶች ተቀብሎ መላእክቱም ማለት ነው ወደ ቤቱ ጋብዟቸዋል። በሀገራችን በብዙ ቦታዎች እንደሚደረገው ሁሉ በጥንት ዘመን በእስራኤል አገርም እንግዶችን ተቀብሎ እግራቸውን ማጠብ የተለመደ መሆኑን ሎጥም እንደዚሁ እንግዶቹን ወደ ቤቱ ገብተው እንዲስተናገዱ መጋበዙን እና እንግዶቹም ከማስቸገር ይልቅ ውጪ ማደሩን ስለ መምረጣቸው የሚያወሳውን ክፍል ከቁጥር ሦስት ተመልክተን ትምህርታችን ማገባደዳችን የሚታወስ ነው ዛሬም የዚያኑ ክፍል ማለትም ቁጥር ሶስትን እንደገና በመመልከት ትምህርታችንን እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዘፍጥረት ምዕራፍ አስራ ዘጠኝ ቁጥር ሦስትን ተመልከቱ። እጅግ ዘበዘባቸው፣ ወደ እርሱም አቀኑ፣ ወደ ቤቱም ገቡ፣ ማዕድ አቀረበላቸው ቂጣንም ጋገረ እነርሱም በሉ ይላል ክፍሉ። በቀደመው ምዕራፍ ስንመለከት አብርሃም እነዚህን ሰዎች ተቀብሎ ግብዣ አድርጎላቸዋል። አሁን ደግሞ ከሎጥ ጋር በማዕድ ተቀምጠዋል። እነዚህ እንግዶች እነዚህ እንግዶች በመጀመሪያ ወደ ቤት አንገባም ሲሉ ያላወቁት አንድ ነገር የነበረ፣ ከተማውም ሰላማዊ መስሏቸው ነበር። ሎጥ ግን በሶዶም ከተማ በውጪ ማደር አትችሉም፣ በጣም አደገኛ ከተማ ስለሆነ ለሕይወታችሁ አስጊ ነው ብሎ ነገራቸው። እስቲ በሰዶም ምትክ አዲስ አበባን ወይም በአቅራቢያችሁ ያለውን ከተማ ተክታችሁ ተመልከቱ። አንድ እቃውን የተሸከመ እንግዳ ወይም መንገደኛ እዚህ በአዲስ አበባ ከተማ ወይንም ደግሞ በአቅራቢያችሁ ባለው ከተማ መንገድ ዳር ማደር ለሕይወቱ ምን ያህል አስጊ እንደሆነ አስቡ። ሰዎች ከሥራቸው ወይም ከሄዱበት ቦታቸው መጥተው በጊዜ ቤታቸውን ይዘጋሉ። የሰዶምና ገሞራ ሁኔታ ከዚህ የከፋ ስለ ነበር ሎጥ ሰዎቹን ወይም እንግዶቹን ዘብዝቦ ወይም ጨቅጭቆ ወደ ቤቱ አገባቸው። የለም ውጪ ማደር የለባችሁም እንዴ ይህማ ነውር ነው እያላቸው ወደ ቤቱ ገብተው እንዲስተናገዱ እንዲያድሩ አደረጋቸው። ስለ ሰዶም ክፋት የሚያወሳው ቁጥር አራትና አምስት ነው። ይህ የሰዶምን ክፋት ንክፋት የሚገልጽ አሳዛኝ ገጽታ አለው። ቁጥር አራትና አምስት ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ለዚህ አጸያፊ የሰዶም ኀጢአት የተሰጠው ስም ሰዶማዊነት የሚባል ነው። የሰዶም ሰዎች ያደረጉትን ድርጊት ትክክል ነው ብሎ ማጽደቅ ከቶ አይቻልም። የእግዚአብሔር ቃል በግልጽ እንደሚያስተምረው ሰዶማዊነት በጣም አደገኛ ኀጢአት ነው። ሎጥ ወደ ሰዶም በሚወርድበት ጊዜ የከተማዋን ሁኔታ እንደማያውቅ እርግጠኛ ነኝ። በመጀመሪያ ወደ ሰዶም አቅጣጫ አድርጎ ድንኳኑን ሲተክል፣ ወደ ከተማም ቀና ብሎ ሲመለከት፣ ጥሩ አቀማመጥ ያላት ምናልባትም ደግሞ የአማሩ መንገዶችና ሕንፃዎች ያሏት ነበረችም። በውጪው ሲታይ ሕዝቧም በጣም ጥሩ ሕዝብ ይመስላል። ክፋትና ተንኮል የሞላበት ከተማ መሆኑን በኋላ ነው የተረዳው ያወቀው። ከክፋቷም የተነሳ ከተማው የእግዚአብሔር ፍርድ ይጠብቃታል ቁጥር አራትና አምስት እንደዛ ነው የሚለው ገናም ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት ሎጥንም ጠርተው እንዲህ አሉት በዚህ ሌሊት ወደ ቤት የገቡ ሰዎች ወዴት ናቸው እናውቃቸው ዘንድ ወደ እኛ ውጣቸው ብለው ጨቀጨቁት ሎጥን አንድ ነገር ግልጽ ላድርግላችሁ ወገኖቼ፣ ዛሬ ሰዎች ስለ ኃጢአት ያላቸው አመለካከት ፊት ከነበራቸው ሁኔታ እየተለየ ነው። ለኃጢአት መልካም ገጽታ ሰጥተው እየተለማመዱት ያሉት ሰዎችም ጥቂቶች አይደሉም። ቤተ ክርስቲያንም እያየች ዝም ያለችበት አጋጣሚዎች አሉ። በሰሜን አሜሪካ በምትገኘው በደቡብ ካሊፎርኒያ ግዛት አንዲት ግብረ ሰዶማውያን የሞሉባት ቤተ ክርስቲያን አለች። መጋቢዋም ወይም ቄሷ ግብረ ሰዶማዊነትን ከሚለማመዱት ሰዎች አንዱ ነው። እግዚአብሔር ደግሞ እንዲህ አይነት ቤተ ክርስቲያንን አይቀበልም። ክቡራን አድማጮቼ የሰዶምና ገሞራ ሁኔታ ዛሬ ላለው ትውልድ ትምህርት ይሆናል ብዬ እጅግ አምናለሁ። በዛሬው ዘመን አንዳንድ ክርስቲያኖች የእግዚአብሔር ልጆች ከሆኑ በኋላ ኀጢአት እያደረግን ብንኖርም ግድ የለም ብለው ያስባሉ። እግዚአብሔር ግን በቃሉ ይህንን ማድረግ አትችሉም ይላቸዋል። ሐዋርያው ጳውሎስ በሮሜ ምዕራፍ ስድስት ከቁጥር አንድ እስከ ሁለት እንግዲህ ምን እንላለን? ጸጋ እንዲበዛ በኀጢአት ጸንተን እንኖርን አይደለም ይላል ክርስቲያን ከሆኑ በኋላ በኀጢአት ጸንቶ መቆም ወይም ኀጢአትን እንደ ቀላል ነገር ማየት ታላቅ እጅግም ታላቅ ስህተት ነው። የሰዶምና ገሞራ ሰዎች ግን ክፋትን እየተለማመዱ መሄድ ዕለታዊ ተግባራቸው ነበረ። ከዚህ የተነሳ እግዚአብሔር ምፍርዱን ልኮ ሊያጠፋቸው ወሰነ። የዘፍጥረት መጽሐፍ የሚናገረው ይህ ታሪክ የጥንት ሰዎች ስለ እግዚአብሔር ያላቸውን አመለካከት ነው። እኛ ከእነርሱ የተሻልንና በተሻለ ዘመን ስለምንገኝ እኛን አይመለከትም ብላችሁ ፈጽሞ አትገምቱ። እጅግ ተሳስታችኋል። እንዲህ የምትገምቱ ከሆነ ጌታ ኢየሱስም ኀጢአተኞችን ይቀበል የለምን ብላችሁ በኀጢአት አትቀጥሉ ወገኖቼ። በእርግጥ አዎ፣ ኢየሱስ ኀጢአተኞችን ይቀበላል፣ ግን ይለውጣቸዋል። ከኀጢአት ባሪያቸው እንዲነጹ ነጻ ያወጣቸዋል ያደርጋቸዋልም። ቀራጮች፣ ጋለሞቶች፣ ሌሎች ማጢአተኞች ቢሆኑ የቀደመውን መጥፎ ሥራቸውን ትተው በአዲስ ሕይወት ተመላልሰዋል። ይህንን ስናገር የሰሙ አንዳንድ ሰዎች ያለንበት ዘመን የተለየና ከጥንቱ የተሻለ ስለሆነ አይ ጋሽ አበበ ትነቃ ዘንድ ያስፈልግሃል ይሉኛል። ወዳጆቼ በአዲስ ዘመን እየኖርን ነው። ሆኖም ዘመናችን ሰዶምና ገሞራ እየመሰለ እንደሆነ ልብ አድርጋችሁ ተመልከቱ። ኢየሱስ ክርስቶስ ዘመናዊነትም ኋላቀርነትም ያጠቃው አምላክ አይደለም። እኛ እንደምናስበው ዐይነት አምላክም አይደለም። መንገዱ ከእኔና ከእናንተ መንገድ የተለየ ነው። አዎ በየእሁዱ ቤተ ክርስቲያን የምንሄድ ብዙ ሰዎች አለን። ዘማሪያን ብዙ አለን። ሰባኪዎች፣ አገልጋዮች በየስፍራው በየስፍራው የተመደብን ብዙ ሰዎች አለን ለአገልግሎት ነገር ግን ሰዎችን ለማስደሰት ስንል በጨዋታችን መካከል ኃጢአት እንደ ባልቀን የምንናገር ከሆነ፣ ምላሳችን የሚስት ከሆነ፣ ልባችን የሚስት ከሆነ፣ በሐሳባችን እግዚአብሔርን የምንከዳ ከሆነ፣ አዎ ዛሬውኑ እንመለስ። ከዚህ እየተለማመድን ካለነው ከድብልቅ ዐይነት ሕይወትና ኑሮ መላቀቅ መቻል አለብን። ቁጥር ስድስትና ሰባትን ተመልከቱ። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው፣ እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ ሲላቸው እንመለከታለን። የሰዶም ሰዎች ከበሩ ውጪ ቆመው ወደ ቤቱ የገቡትን እንግዶች አሳልፎ እንዲሰጣቸው ሎጥን ዘበዘቡት፣ ጨቀጨቁት፣ ጠየቁት። ሎጥ ግን በእነዚህ ሰዎች ላይ ምንምክፉ ነገር እንዳደርጉባቸው አጥብቆ ለመናቸው። እንግዲህ ሎጥ ያለበትን ሁኔታ ተመልከቱ። በከተማው ይህን አይነት ኃጢአት ማየት ደግሞ በጣም የተለመደ ነበረ። እነሆን ወንድን ያላወቁ ሁለት ሴቶች ልጆች አሉኝ፣ እነርሱን ላውጣላችሁ፣ እንደ ወደዳችሁም አድርጓቸው፣ በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣራ የጥላ ሥር ገብተዋልና ይላል ዛሬ በብዙ ስፍራዎች እንደ ተለመደው በዚያን ዘመን ሰው አንድን እንግዳ በቤቱ ሲቀበል ለእንግዳው ያለውን ኃላፊነት ሁሉ ይወስዳል። እስቲ የሎጥን ውሳኔ ተመልከቱ። በዚህ መሠረት ሎጥ እንግዶቹን ሊታደግ ሲል ልጆቹን አሳልፎ እስከ መስጠት የሚደርስ መሥዋዕትነት ሲከፍል እንመለከታለን። የሰዶም ሰዎች ግን የሎጥን ልመና አልተቀበሉም። ቁጥር ዘጠኝን ተመልከቱ። እነርሱም ወዲያ ሂድ ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱን የሚፈርድ ዘንድ ደግሞ ይፈልጋል። ወቸጉድ! አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ፣ ይለናል። በዚያ ስፍራ ብትኖሩ እስቲ ባይነ ሕሊናችሁ እየሆነ ያለውን ነገር የተመልከቱ የሎጥን ነፍስ እንዴት በማስጨነቅ ላይ እንዳሉ የበለጠውኑ በሎጥ ላይ እነዚህ የከተማው ሰዎች ተነሱበት። አንተ እንግዳ ሆነ ወደዚህ ከተማ መጥተ ትኖራለ፣ ደግሞ አሁን አታፍርም፣ ፈራጅ መሆን ትፈልጋለህ አሉት። ይህ አባባል ሎጥ በኅብረተሰቡ መካከል በጣም ታዋቂ እየሆነ መምጣቱን የሚያሳይ ነው። ቁጥር ዐሥርና ዐሥራ አንድ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤታ አገቡት መዝጊያውንም ዘጉት በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው ደጁንም ለማግኘት ሲፈልጉ ደከሙ ይላል የሰዶም ሰዎች ፍላጎት ሎጥንም እንግዶችንም ለማጥፋት ነበር ሐሳባቸው የክፋት ሐሳብ ነበርና እንግዶቹ ግን እጃቸውን ዘርግተው ሎጥንም ወደ ቤት በማስገባት ከጥፋት አዳኑት ሲከተል ደግሞ የመላእክት ምክርና የሎጥን ምላሽ የሚያወሳውን ክፍል አንድ ላይ እንመለከታለን። ዘፍጥረት ምዕራፍ 19 ከቁጥር 12 እስከ 20 ያሉት ክፍሎች መላእክት ሰዶምን እንዲለቅ ሎጥን መምከራቸውንና ሎጥም ሰዶምን ለቆ ወደ ዞአር መሸሹን ይተርካሉ። እነዚህ ቁጥሮች ከቁጥር አሥራ ሁለት እስከ ቁጥር 20 ያሉት፣ ዘፍጥረት ምዕራፍ 19 ከቁጥር 12 እስከ 14 እንዲህ ይላል ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማናለህ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን፣ በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኖአልና እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ላማቾቹም ነገራቸው፣ አላቸውም ተነሱ ከዚህ ስፍራ ውጡ እግዚአብሔር ይቺን ከተማ ያጠፋልና ሲላቸው እንመለከታለን። ላማቾቹ ግን የሚያፌዝባቸው መሰላቸው ይላል። ከዚህ በፊት እንደተመለከትነው ሎጥ በሰዶም ከተማ ያሳልፍበት የነበረው ሁኔታ በጣም ደስ የማያሰኝ ነበረ። የሰዶምን ሁኔታ ክፋቷንም ጠንቅቆ ቢያውቅም እንኳ ሁኔታውን በትዕግሥትና በቸልታ ያሳልፍ ነበረ። የኑሮው ሁኔታ ሲታይ ከራሱ አልፎ ልጆቹም ቢሆኑ ያደጉ በዚሁ ከተማ ነው። የከተማ ሁኔታ በልጆቹ ዕድገት ላይ ምን ዐይነት ተጽዕኖ ማሳደር እንደሚችል መገመት አያዳግትም። ከዚህ የተነሣ የተጋቡትም ከዚሁ ከተማ ሰዎች ጋር ነው። ታዲያ ሎጥ የመላእክቱን ቃል ሲሰማ ያደረገው ምንድን ነው? ወዲያው ሄዶ ላማቾቹ ነገራቸው። እግዚአብሔር ይቺን ከተማ ሊያጠፋ ነውና ተነሱ፣ ከዚህ እንውጣ አላቸው። እነርሱ ግን ሳቁበት፣ አፌዙበትም። ለምን እንዳፌዙበት ግን የምናውቀው ነገር የለም። ነገሩ የሚሆን አልመሰላቸውም ይሆናል። ምናልባትም ደግሞ ሎጥ በሰዶም በሚኖርበት ዓመታት ሁሉ ሰዎችን ከስህተታቸው እንዲመለሱ ላይ ገስጽ ይችላል። ከዚህም የተነሳ የእርሱን ምክር እንደ ቀልድ ቈጠሩት። ሎጥ አልዳነም ማለት አይቻልም፣ ምክንያቱም የእግዚአብሔር ቃል ጻዲቅ እንደሆነ ይመሰክርለታልና። ሁለተኛ ጴጥሮስ ምዕራፍ ሁለት ከቁጥር ስድስት እስከ ስምንት ያለውን በኋላ ተመልከቱ። ሎጥ ከተማውን በድንገት ሊለቅ እየተዘጋጀ ባለበት ሰዓት ከባለቤቱና ከሁለት ሴቶች ልጆቹ በስተቀር ከእርሱ ጋር የሚለቀውን ሌላ ሰው አላገኝም ዘፍጥረት ምዕራፍ 19 ቁጥር ዐሥራ አምስትና ዐሥራ ስድስትን ይመለከቷል። ሎጥ በምስክርነት ሕይወቱ ፍሪያማ ባይሆንም እንኳን ጻዲቅና የእግዚአብሔር ሰው መሆኑ ስለ ተመሰከረለት መላእክት እርሱንና ቤተሰቡን ከሰዶም እጃቸውን ይዘው አወጧቸው። ሎጥ ጻዲቅ የተባለበት ምክንያት በእግዚአብሔር በማመኑ ነው። ከዚህም የተነሣ የእግዚአብሔር ምሕረት ተገልጦለት ከጥፋት ከተማ ዳነ። ከቁጥር 17 እስከ 19 ያለውን ክፍል ስንመለከት ሎጥ ከተማውን ሊለቅ የፈለገ አይመስልም። ቢለቅም እንኳን ወደ ተራራው ሸሽቶ ማምለጥ እንደማይችል ነው የሚናገረው። በቁጥር 20 ስንመለከት ደግሞ ማድረግ የሚችለው አንድ ነገር መሆኑን እንገነዘባለን። እንዲህ ይላል። እነሆ ይህቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፤ እርሷ ትንሽ ከተማ አይደለችምን? ሲል ይናገራል ሎጥ ሸሽቶ ሊያመልጥ የፈለገባት ከተማ ዞአር ትባላለች። ወደ ከተማው ሸሽቶ ለማምለጥ ቢፈልግም እንኳን በሰዶም የተዋቸው ነገሮች ልቡን ሳሳሱት አይቀሩም። ተራራውን ሸሽቶ ማምለጥ አልቻለም። በአጠቃላይ የሎጥ ሁኔታ ሲታይ የተረጋጋ አልነበረም። ምንጊዜም ወገኖቼ ከእግዚአብሔር ጋር ሕይወታችን ከተጣበቀ በኋላ እርምጃችንን በእርሱ መንገድ ላይ ካደረግን በኋላ እንደ ሎጥ እነሆ ልባችንን የሚያባብሉ ልባችንን የሚያሳሱ ነገሮች ከኋላችን ሊኖሩ ይችላሉ። የሎጥ ሚስት ወደ ኋላ በመመልከቷ የጨው አምድ ሆና ቀርታለች። ዛሬ ልባችንን ከእግዚአብሔር ወደ ኋላ የሚጎትት ነገር ምንድን ነው? ከእግዚአብሔር ፍቅር ይልቅ ልባችንን ወደ ኋላ እያደረገ እንዲህ ብትሆን ይሄ ይሻላል እያለ የጥንቱን የተውነውን የዓለምን ነገር የሚያሳስበን ምንድን ነው? ክርስትና ዕድቤን በመቁጠራችን ብዛት አይደለም። በእግዚአብሔር ቤት ውስጥ በመቈየታችንና በተለያዩ የአገልግሎት ክፍሎች ተመድበን ስለምናገለግል ብርቶች ነን ብለን መፎከር አንችልም። ዛሬም ቢሆን በትዳራችን፣ በኑሯችን፣ በመሥሪያ ቤታችን በምንልበት ስፍራ ልባችንን ከጌታ ወደ ኋላ ለመጎተት የታጠቁ የክፋት ኃይሎች ሊኖሩ ይችላሉ። ለእግዚአብሔር ግን ሁሉን አሳልፎ መስጠት ብልህነት ነው። የልጁን የጌታን የኢየሱስ ክርስቶስ የመስቀል ፍቅር ፊት ለፊት ማየት ደግሞ ታላቅ ብልህነት ነው። ከዚህ ቀጥሎ ባሉት ክፍሎች የሰዶምንና ገሞራን ጥፋት የሎጥ ሚስት የጨው ሐውልት ሆና እንደቀረችና ሎጥ ከሴቶች ልጆቹ ጋር ስለ ፈጸመው አጸያፊ አጥያት አንስተን ዋና ዋና ነጥቦችን እንመለከታለን። የሰዶምና ገሞራ ጥፋት የዚህ ክፍል መግቢያ ርዕሳችን ይሆናል። በማስቀደም ስለ ሎጥ ሚስት በዘፍጥረት ምዕራፍ 19 ቁጥር 26 የተጻፈውን በማንበብ ትምህርታችንን እንጀምራለን። እንዲህ ይላል። የሎጥም ሚስት ወደኋላ ኋላ ተመለከተች፣ የጨው ሐውልትም ሆነች ይላል። ልብ በሉ የሎጥም ሚስት ወደ ኋላ ተመለከተች፣ ከዚያስ የጨው ሐውልትም ሆነች ይለናል ክፍሉ። ወዳጆቼ ቀደም ብዬ እንደ ተናገርኩት ዛሬም ቢሆን ልባችንን የሚያማልሉ እርምጃችንን ሊያደናቅፉ የሚፈልጉ ብዙ ነገሮች አሉ። እግዚአብሔር ግን ለእኔና ለእናንተ ይቅደምልን። የሎጥ ሚስት ለምንድን ነው ወደ ኋላ ተመልሳ የተመለከተችው? ለሚለው ጥያቄ ሁለት ምክንያቶችን እዚህ ላይ አነሳለሁ። አንደኛው ሰዶምን መልቀቅ ስላልፈለገች ነው። የሎጥ ሚስት ሰዶምን መልቀቅ ስላልፈለገች ነው። ሰዶምን በጣም ትወደዋለች። ሎጥን እንደምትወድ እርግጠኞች ነን። ግን በሰዶም የምትወዳቸው እጅግ አያሌ ወይም ብዙ ነገሮች አሉ። በሰዶም ከተማ ባሉት በብዙ ማኅበራዊ ጉዳዮች ተጠላልፋ ይሆናል። ከጓደኞቿ ጋር የነበራትን ንብረት ማጣት አትፈልግም ሰውነቷ ሰዶምን ቢለቅም እንኳን ልቧ በሰዶም ቀርቷል ወገኖቼ ልቧ ያረፈበትን ተመልሳ ማየት ግድ ሆኖባታል እስቲ ይህንን ሁኔታ ከራሳችን አንጻር እንመልከተው ከራሳችን ሕይወት ጋር እያነጻጸርን እንመልከተው ይህ ዛሬ ላለን ክርስቲያኖች ትልቅ ትምህርት ይሰጠናል ብዙ ክርስቲያኖች ጌታ ሲመጣ ለማየት እንደሚፈልጉ ሲናገሩ ሰማችኋለሁ ነገር ግን እንደሚናገሩ ሲኖሩ አይታዩ በቀላሉ እሁድ ጠዋት ወደ ቤተ ክርስቲያን ለመሄድ ቤታቸውን መልቀቅ ይከብዳቸዋል ወይም ደግሞ ቴሌቪዥን ማየት ወይም ከጓደኞቻቸው ጋር ጨዋታ ስለሚወዱ ወደ ጸሎት ኅብረት መሄድ አይፈልጉም ወዳጄ ሆይ ጌታ ሲመጣ ግን ሁሉን ትተዋለ ቴሌቪዥኑም የምትወደውን ቤትህንም ጭምር ጓደኞችህንም ጭምር ማኅበራዊ አንዳንድ ጉዳዮች ያሉ እንደሆነ እነሱንም ጭምር ትተዋለ። አንድ ነገር ግን ልጠይቅህ እፈልጋለሁ። በዚህ ህች መቼት በዚህ ዓለም ያለውን ነገር ለመተው ልብህ ቈርጧአልን? ይህ ቀላል ጥያቄ ሊመስል ይችላል፣ ግን መልሱ ከባድ ነው። ይህንን ጥያቄ ራሴን ብዙ ጊዜ ደጋግሜ ጠይቄዋለሁ። እውነተኛ ልሁንና ወገኖቼ ለመተው ብዙ ፍላጎት የለኝም። ዛሬ ትቻለሁ ብል በነገ ሁኔታ ደግሞ እደናቀፋል። ነገ ደግሞ ተመልሼ በእግዚአብሔር ፊት በንስ ወድቄ እነሆ እግዚአብሔር ወይ ዛሬ ስቆርጫለሁ ከጓደኞቼ ይልቅ አንተ ትሻለኛለህ ከኑሮ የሚልቁሉ በላይን ከምንም ነገር በላይን ብዬ በእግዚአብሔር ፊት ካለቃቀስኩ በኋላ ጥቂት ቆይቼ ደግሞ በአንድ ወይም በሁለት ነገር ስጠላለፍና ስወድቅ ራሴን አገኘዋለሁ። በዓለም መቆየት እወዳለሁ፣ ምክንያቱም ጓደኞቼና የምወዳቸው ዘመዶቼ ስላሉኝ ከእነርሱ ጋር መሆን እፈልጋለሁ። የጀመርኩት ይህ የሬዲዮ አገልግሎት ስላለኝ እርሱንም መቀጠል እፈልጋለሁ። ስለዚህ አገልግሎትም ለተወሰነ ጊዜ እግዚአብሔር እንደሚያቆየኝ ተስፋ አደርጋለሁ። ግን ኢየሱስ ሲጠራኝ አንድ ልቤን የሚጎትት ነገር መኖር የለበትም ለማለት እፈልጋለሁ። ቤቴን እወዳለሁ፣ ቤተሰቦቼን እወዳለሁ። ነገር ግን እንደምተውና ወደ ጌታ እንደምሄድ ማወቅ ደግሞ አለብኝ። ይህንን ደግሞ መቁረጥ መቻል አለብኝ። ስለዚህ ቀን ወዳጄ ሆይ ታዲያ ምን ይሰማሃል? የሎጥ ሚስት ተመልሳ ያየችበት ሁለተኛው ምክንያት ደግሞ በእግዚአብሔር አላመነችም ነበረ። እግዚአብሔር እንዲህ አላቸው፣ ከተማውን ለቃችሁ ውጡ፣ ወደ ኋላ አትመልከቱ። ሎጥ በእግዚአብሔር ስለታመነ ወደ ኋላ ተመልሶ አላየም። የሎጥ ሚስት ግን ወገኖቼ፣ በእግዚአብሔር ስላላመነች ቃሉንም ስላልታዘዘች ወደ ኋላ ተመልሳ በማየቷ የጨው ሐውልቶና አቀረች። ስለ ሎጥ ኀጢአት በተመለከተ ደግሞ ከቁጥር 31 እስከ 38 ባለው ስፍራ መመልከት ይቻላል። በዚያውም በጠቀስኩት ከቁጥር 31 እስከ 38 ያለው ክፍል ሎጥ ከሁለቱ ሴቶች ልጆቹ ጋር ያደረገውን አሳፋሪ ኀጢአት ይናገራል። ክፍሉን በጥልቀት ባንመለከተውም አንዳንድ ነጥቦችን ልጠቃቅስ እወዳለሁ። ሎጥ ከሰዶሚ ሲወጣ ከነፍሱ በስተቀር ሁሉን ነገር አጥቷል። በክፍሉ እንደሚታየው ሕይወቱ በሕይወታቸው ባለው ኀጢአት ላይ ሊፈርዱ የማይፈልጉትን ሰዎች ይመስላል። አስተዋላችሁ? በክፍሉ እንደሚታየው የሎጥ ሕይወት በሕይወታቸው ባለው ኀጢአት ላይ ሊፈርዱ የማይፈልጉትን ሰዎች ይመስላል። እነዚህ የዳኑ ሰዎች ናቸው፣ ግን በኀጢአት መኖር ይፈልጋሉ። ብዙዎች ክርስቲያኖችን ዛሬ ብትመለከቱ አንድ እግራቸው በጌታ ቤት ሌላኛው እግራቸው ደግሞ በዓለም ውስጥ ሲዳክር ትመለከታላችሁ። እገሊት እኮ አለማዊ ብትሆንም ለትዳር እፈልጋት አለሁ፣ እስቲ ልጠይቃት፣ ካገባዋት በኋላ የጌታ ሰው ላደርጋ ትችላለሁ፣ ቃሉን መሰክርላት አለው፣ ቤተ ክርስቲያን ወስዳት አለው፣ ከእኔ ጋር ትጸልያለች፣ በቃ ጌታን ትቀበላለች ይልና አሁኑኑ ወንድየው ውሳኔውን ይወስናል። ሴትዮዋም ደግሞ እንዲሁ ማለትም እህቶች ብዙዎቻችን ወገኖቼ ለማይረባ ለዚህ ዓለም ነገር ልባችን አሳልፈን ከሰጠን ዘመናት አልፈዋል። ለእነዚህ ዐይነት ሰዎች እግዚአብሔር በቃሉ በግልጽ የሚናገራቸው እነርሱ በኀጢአታቸው ላይ መፍረድ ካልቻሉ አንድ ቀን፣ አዎ አንድ ቀን እግዚአብሔር ይፈርድባቸዋል። ክፍሉን ከማጠቃለሌ በፊት ስለ አብርሃም ጥቂት መናገር እፈልጋለሁ። በዚህ ሁሉ አብርሃም ምን ያስብህ ነበር? ዘፍጥረት 19 ቁጥር ሰባትና ስምንት እንዲህ ይላል። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ወደ ገሞራ በዚያች አገር ወዳለው ምድር ሁሉ ተመለከተ። እነሆም የአገሪቱ ጢስ እንደ እቶን ጢስ ሲነሳ አየ ይላል። አብርሃም ወደ ሰዶም ሲያይ በጥፋቷ ልቡ እንዳዘነ አስባለሁ። ምናልባት ሎጥ ከጥፋቱ ማምለጡን ይወቅ አይወቅ የታወቀ ነገር የለም። አብርሃም ስለ ሎጥ ከሚያስበው በቀር በሰዶም ምንም ጥሪት የለውም። ሰዶምን ወይም ዓለምን የሚወድ ሰው ስለ አይደለ የፍርድ መምጣት የሚረብሸው ነገር አይደለም። ይህ ማለት ለሚጠፉት ሰዎች አሳስበውም ማለት ሳይሆን በአመፀኞች ላይ ፍርድ እንደሚመጣ አስቀድሞ ያውቅ ነበር ማለት ነው። እግዚአብሔር ወዳጆቼ፣ እኔና እናንተን ከሚያማል ልባችን ወደ ኋላ ከሚጎትት ከሰዶም ገሞራ ዐይነት ሕይወት ለዘላለም ይጠብቅ። ደና አደሩ። ሰዶም ገሞራ

ಅವರ ಪೂ